is am ሊቢያ ውስጥ በሕገ ወጥ የሰው አሸጋጋሪዎች ታግተው የነበሩ ብዛት ያላቸው አፍሪካውያን ሊያመልጡ ሲሞክሩ መገደላቸውንና ሌሎች በርካቶች መጎዳታቸውን የተባበሩት መንግስታት የስደተኞች ኮሚሽን አስታወቀ። በዩኤንኤችሲአር መግለጫ መሰረት የጥቃቱ ሰለባዎች ሁለት መቶ ከሚሆኑ ኤርትራውያን፣ ኢትዮጵያውያንና የሶማሊያ ፍልሰተኞችና ስደተኞች መካከል የሚገኙ ናቸው። ሊሳሽ ላይን የዓለሙ ድርጅት ዋና ጽህፈት ቤት ከሚገኝበት ከጄኔቫ ለአሜሪካ ድምፅ የላከችው ዘገባ አለ። ሶሎሞን ክፍሌ ያቀርበዋል። ካጋቾቻቸው ለማምለጥ በሞከሩ በአፍሪካውያኑ ፍልሰተኞችና ስደተኞች ላይ ጥቃቱ ባለፈው ሳምንት የደረሰው ከዋና ከተማዋ ትሪፖሊ ደቡብ ምስራቅ 180 ኪሎ ሜትሮች ርቃ ባለችው ባኒ ዋሊድ ውስጥ ነው። የዩኤንኤችሲአር ቃል አቀባይ ዊልያም ስፒንድለር ስለዚሁ ሲናገሩ ሰዎች በአሸጋጋሪዎች በአስከፊ ሁኔታ ተይዘው ከቆዩ በኋላ በዘመናዊው ዓለም በባርነት የሚሸጡበት እጅግ ሰቅጣጭ ታሪክ ነው ብለዋል። በሕይወት የተረፉ እንደሚናገሩት ሰዎች ለማምለጥ ከሞከሩ ይተኮስባቸዋል። ያመለጡትን ለመያዝ ሙከራ በሚደረግበት ወቅት ሕይወት ይጠፋል። በታገቱበት ወቅት የሥቃይ አድራጎት እንደሚፈጸምባቸው እንዲሁም የጉልበት ሥራ ያለ ክፍያ እንደሚያሰሯቸው ያስረዳሉ። አንዳንዶች በአሸጋጋሪዎቻቸው ከሦስት ዓመታት ለበለጠ ጊዜ ታግተው እንደሚቆዩም ይገልጻሉ። የዩኤንኤችሲሩ ቃል አቀባይ ዊልያም ስፒንድለር አክለው እንደ ተናገሩት የአካባቢው ባለሥልጣናት ማምለጥ የቻሉ አንድ መቶ አርባ ፍልሰተኞችና ስደተኞችን ይፋ ወደሆኑ ማቆያ ማዕከሎች አስተላልፈዋቸዋል። ዩኤንኤችሲያር በማዕከሉ የእርዳታ ቁሳቁሶችን ያድላል። ከመካከላቸው ዓለም አቀፍ ጥበቃ ሊደረግላቸው የሚገባቸውንም ለመለየት እየሠራ ነው። ስፒንድለር ለቪኦኤ እንደተናገሩት የኢኮኖሚ ስደተኞች ተብለው ከተለዩት በተሻለ ለስደተኞች በሙሉ ጥበቃ መስጠቱ በጣም በጣም አስቸጋሪ ነው። በደህነት ምክንያት የሚፈልሱ ከሆኑና ወደ ትውልድ አገራቸው መመለስ ከቻሉ ያኔ ዓለም አቀፉ የፍልሰት ድርጅት አይኦኤም እርዳታ ይሰጣቸዋል። ስደተኞች ሆነው ወደ ሀገራቸው መመለስ የማይችሉ ከሆነ ግን ወደ ሦስተኛ ሀገር ሊዛወሩ የሚችሉበትን ሁኔታ በመፈለግ ሌላ መፍትሄ ማፈላለግ ይኖርብናል። ዊልያም ስፒንድለር ሲያጠቃልሉም ሌሎች በእገታ ላይ እያሉ ለማምለጥ የሞከሩት አብዛኞቹ ፍልሰተኞችና ስደተኞች ምናልባት ከሕገ ወጥ አሸጋጋሪዎቹ ተደብቀው ሊሆኑ ይችላል። በሕይወት ከተረፉት መካከል በርካታ ጠባቂ የሌላቸው ሕፃናት ያሉ ሲሆን ዩኤንኤችሲያር ለእነርሱም ተገቢውን መፍትሔ ለማግኘት እየሞከረ ነው ብለዋል።